ሰማኒ አንተዋል ክቡር ሁለንተናዊ እድገት ማዕከል መስራች አፈጣኝ እንዲሁም ዋና ቀነኛ ተማሪ ነኝ። በማዕከሉ ውስጥ ሁለት ሙያዎች እንቀሳቀሳለሁ። አንዱ ኪነ ህንፃ በአርኪቴክቸር ላይ የተመሰረተ ፕሮግራም ቤዝ ነው ነው የሁለንተናዊ እድገት ህንዶችን በማጥናት ወይም ዌልነስን በማጥናት በክፍሉ ሰብአዊ ምህንድስና የሚባል ዘርፍ ፈጠሬ እንቀሳቀሳለሁ። ስለዚህ በጥቅሉ የሰብአዊ ምህንድስና ተማሪ እንዲሁም አስተማሪ ነኝ። ሁለንተናዊ መህንድስና ብላ ስትጀምር ምን ማለት ነበረ ነበር ምንድን ነው ሁለንተናዊ መህንድስና እንግዲህ ይህኛው በጥቅሉ ምናልባት ዩኒቨርሲቲ ሞኒ እንደገለጸ ታይቶ ነበሩ እንደ ሪሰርች ብጤም አድርጌ ነበረ ብዙ ጊዜ ከተንጠቃሽ ጥያቄዎች ታንዱ ሰዎች ለምንድን ነው በጥቅሉ ደስተኝነት ጋር ብዙ ቅርብ ያሉ ያለው ነው ብዙ ሰው ደስተኝነት ለማግኘት ብዙ ቦታ ይወጣል ይወርዳል ብዙ ሰው ስራ እና ትምህርት የሚባሉ ህልቅ የህይወት ዘርፎች ላይ ጥሩ የሆነ ስሜት የለውም። ጥናቶችን ስናይ ሰኞ ጠዋት ላይ ትልቁ የሀርት አታክ ወይም ደግሞ የልብ እክል የሚፈጠርበት ሰዓት ነው በሳምንቱ። እዚህ ደግሞ አብዛኛው ሰው ጠዋት ሰኞ ተነስቶ ወደ ስራ ለመሄድ ያለው ፍላጎት እና ተነሳሽነት ጠዋት ተነስቶ ለትምህርት ቤት የመሄድ ላይ ያለው ኩልትቻ ነው እና ስለዚህ ለምንድን ነው አብዛኛው ሰው ሰፊው የህይወት እንቅስቃሴ በቀን ስምንት ሰዓት የምንበላው የሚያሳልፍበትን ሁኔታ አካባቢ ዘርፍ ይህን የሚያክል ኢንተረስት የሌለው ዊኬንድ ቅዳሜና እሑድን በጣም ነው ብዙ ሰው የሚያስበልጠው ከስራ ከሚባለው ዘርፍ እና በተለያየ ዘርፍ ደስተኝነትን፣ ሶሻል ስትራክቸሮችን ደግሞ ማህበረሰባዊ ቀመሮችን ጠይቃለሁ፣ ኮስችን አደርጋለሁ፣ ቻሌንጅ አደርጋለሁ እና እነሱ ውስጥ ሳስተውል ብዙ የህይወታችን እንቅስቃሴ ያለው ውጫዊ ነገሮችን በመቃረም ነው፣ የሆኑ ነገሮችን ለማስጠቀል በመሞከር ነው ማህበረሰባዊ እርከኖች ተቀምጠው ብለን እነሱን እርከኖች ለመሙላት ይወጣሉ እንጂ ውስጣቸው ምን ይፈልጋል የሚለውን ነገር የመጠየቅ ድላችን ትንሽ ነው። ወይም ደግሞ የመጠየቅ ሁኔታ አልተፈጠረልንም እኛም ያንያክል ሮጠን ደግሞ ስን ጥያቄ ለመወስድ አልሞከርንም። ስለዚህ ሰብአዊ ምንድስማ ውስጣዊ አመለክቶች ወይም ራስን የማነት ዘርፍ አንደኛ ምንድ ነው ፈልገው የሚለውን ነገር ለማስተዋል፣ ሁለተኛ ህይወት የሚለው ነገር ብዙ ጊዜ ብቻ ያለው ብቻ ነው። ህይወት ከኔ ጋር የሚገኝ ነው ብዙ ጊዜ ለብዙ ሰው ህይወት ሲባል ውጫዊ ያሉ ነገሮች ናቸው። ያለኝ ገንዘብ ሊሆን ይችላል፣ አለ ይህንኛ ማኖር ያለኝ ሞያ። እነዚህ ነገሮች ግን የህይወት አንቀሳቃሾች ወይም ደግሞ የህይወት ውጫዊ ሊሆኖች ናቸው እንጂ ህይወትን በሙሉ የሚገልጹ አይደሉም። ህይወትን የምናስተውልባቸው ሌሎች በሮች ውስጥ ምን አሉ የሚል ጥያቄዎችን የምጠይቅ ነበር። እና ስት ነው መሰረተው ዩኒቨርሲቲ ተማሪ እያለሁ የሰብአዊ ምህንድስና ትልቁ ግቡ ምንድን ነው ሰዎች ወደ ውስጣቸው በማያሳቸው ራሳቸውን በማዳመጣቸው የሚያገኙት ነገር ምንድን ነው? ምናልባት አንዱ እይታ እዚህ ላይ ህይወታችን ወይም የህይወታችን ሪሞት የህይወታችን ቀማሪ ህይወታችን አንቀሳቃሽ ውጭ ነው ያለው ወይስ እኔ ጋር ነው ያለው የሚለው ጥያቄ ነው አንዱ። ምክንያቱም በጥቅሉ ስናይ አብዛኛው ሰው ህይወት እንቅስቃሴው በእጁ ላይ አይደለም ያለው ወይም ደግሞ አካባቢ ሁኔታ ሰዎች ሁኔታዎች ውስጥ ማህበረሰብ የሚገኘው እና ህይወታችን ውጭ ደግሞ ከሆነ ውጫዊ ሁኔታዎች ናቸው የሚያኙት የሚቆጣጠሩት ማለት ነው። የኔን ህይወት ወይም የኔን ቀን ብዙ ሰዎች የሚተረጉሙት ወይም ደግሞ ብዙ ሰዎች የሚቆጣጠሩት ከሆነ ያው መጥቼ የምኖረው ህይወት የሰዎችን ነው፣ ወይም ደግሞ መጥቼ እየኖርኩ ያለሁት ማህበረሰባዊ ቅኝትን ነው እንጂ የኔን ህይወት ለመኖር በራፍ ወይም ደግሞ አልተንዳጠርኩም ይሄ ደግሞ ለሰው ወይም ለእኔ እንደ ሰው ብቻ ሳይሆን ወደኋላ ኋላ የምመለሱ የምጎጠቱ ወይም ውድቀት የሚለውን ቃል አለመጠቀም ነው፣ ግን ደግሞ ለፈጠረኝ ፈጣሪ ትልቅ ነገር ሰጥቶኝ ያን በረከት እና ስጦታ አለመጠቀም ነው ብዬ አስባለሁ። ምክንያቱም ሰው መሆን ሰውነትን፣ አእምሮን፣ ስሜትን እንድናስተውል በጣም ትልቅ በረከት ብዙች ምድር ላይ ሰው መሆን እና ሰው ሆነን መምጣታችን

መገንባት ተቻሉ ከራሳቸው አልፎ ለማህበረሰብና ለዓለም ግብአት መሆን የሚችሉበትን በር መክፈት ይችላሉ። አንድ ሰው ከራሱ ጋር ሲጣላ ውጭ ወጥቶ ከሌሎች ሰዎች ጋር መጣላቱ ቀላል ሊሆን ይችላል። አንድ ሰው ውስጥ ያለውን ሕይወት ማስተዋል ካልቻለ ውጭ ወጥቶ ሌሎች ሕይወቶችን ማጥፋት ዛፍ መቁረጥ ሊሆን እንችላለን ወይ ሕይወቶችን መግደል ሊሆን እንችላለን ቀላል ሊሆኑበት ይችላል። ምክንያቱም ሕይወትን በረም ስናስተው ውጭ ያለውን ሕይወት ባህል እናደርጋለን፣ ቦታ እንሰጣለን። እኛ ውስጣችን ጋር ያለን ስሜት የተሻለ የሰመረ ከሆነ ውጭ ወጥተን ከሰዎች ያለን ግንኙነት የሰመረ ሆነ ተፈጥሮ ያለን ፍላጎትና ግብአት ሰፊ ይሆናል። ስለዚህ በጥቅሉ ካየነው ሰብአዊ መንግስና ግብአትነቱ ለህይወት መንግስና ነው ማለት ነው። እና ከሱ ሳቢያ አንጻር ስናየው አንድ ሰው ውስጡን ማነሱ ወይም አንድ ሰው በግሉ መታነሱና መገራት መቻሉ ለዓለም ጥሩነት ለዓለም ጤንነት ለዓለም ደስተኝነት ትልቅ በር ከፋች ነው። ስለዚህ የግለሰብ ለውጦች ለዓለም መታነስ እና ለዓለም መገራት ትልቅ በር የሚከፍቱ አንዱ ለአንዱ ትልቅ ግብአት እና በር ከፋች ነው ብዬ አስባለሁ። ወደ ራሳችን መመለስ፣ ገናን ማስተዋል፣ ራስን መግራት፣ አብሮ መሆን፣ እርስ በርስ ያለንን ግንኙነት ማጠንከር፣ መተሳሰብ፣ አብሮነት፣ በጎ ነገሮችን ማድረግ፣ እነዚህ ደግሞ ሰብአዊ ስና እሴቶች ናቸው። እና እነዚህን እሴቶች ለማበሰግ ሁላችንም ጋር መሳሪያ ዋለ ስጦታ ዋለ። የሚቀረን ነገር ምናልባት ለዚህ ፍላጎት መንደርደርና ጊዜና ሰዓት ኢንቨስት ማድረግ ነገር ላይ ማኖር ነው። የሰብአዊ ምህንድስና ሰዎች ራሴን መቀየር እፈልጋለሁ ወይ ውስጤን ማዳመጥ እፈልጋለሁ የሚሉ ሰዎች ከየት ነው መጀመር የሚችሉት? ጥሩ ጥያቄ ነው። አንድ ይዘት ምናልባት አንድ ስልጠናዎች ላይ የምናደርገው ምድርን ተሞክሮ ሁላችንም እነዚህ ሰብአዊ መንግስትናም ደግሞ ተፈጥሯዊ ቤት የምንላቸው ጋር ኤክስፔሪንስ አፍገናለው በተሞክሮ ደረጃ ያሳለፍናቸው ናቸው። በቀላሉ ብናስተውል የተወሰኑ ዓመት ብንመለስ እና ልጅ የነበርንበት ጊዜ ላይ ብንሄድ እንግዲህ እያለን አብዛኞቻችን የህይወት እንቅስቃሴዎች ጋር ቅርብ ነበር። ለህይወት ለተፈጥሮ ቅርብ ነን እና ስለዚህ ያንን ማስታወስ ወደዛ ለመመለስ ቅርብ መሆን ፍላጎታችን ሁሉም ጊዜ ነው። ነገር ላኮንትሮል ለማድረግ ብቻ ሳይሆን ለህይወት ቃድ መስጠት መቻልን እንድናስተውል የሚያደርጉ ተሞክሮች ና ገጠሚዎችን መስቀስ ወይም ደግሞ መለስ ብለን ማስታወስ ከቻለን ያንን ተሞክሮ ያንን ለመሞት እንድናስተውል እንድናስታውስ ያደርገናል ሲቀጥል አብዛኛው እንቅስቃሴያችን ከተግባር ጋር ወይም ደግሞ ከሩጫ ጋር ወይም ነገሮችን ከመከወን ጋር የሄደ ነው እና ሰው ደግሞ የሚያሰኘው መባት በእንግሊዝኛው እናስቀምጠው ሂውማን ቢይንግ የሚለው ቢይንግ የሚል ፓርት አለው። ሁነት አለው። ሰው ስንል ሰብአዊ ሁነት ወይም ሰብአዊ ይዘት አለ ምስጣችን። ያ ደግሞ በመከወን እና በመተግበር የሚመጣ አይደለም ለማስተዋል እንጂ። እና ዱይንግ ብቻ ወይም በመተግበር ብቻ ነገሮችን ለመከወን መሞከር ሁልጊዜ አንድ ነገር መታገል ነው። አካላዊ ይዘት ለብቻ እንድንጠረጠር ያደርገናል። አስተውሎታችን ግን ቢ ወደ ውስጣዊ ይዘቱ ወደ እሴቱ ወይም ዲፌንስ የምንለው ፓርት ጋር እንድንገባ ስለሚያደርገን ቆም ማለትን መልመድ እንግዲህ አንዱና ትልቁ የዚህ ልምምድ አካል ነው፣ ወይም ደግሞ ዋና ቀመር ነው። ስለዚህ የምንሰራው ነገር ላይ ቆም ማለት ንችል ከቀን ውስጥ ሊሆን ይችላል፣ ወይም ደግሞ ለአመታት የሰራሁትና ይህ ነው ህይወት ቤ የታሰብኩት ነገር ቆም ብዬ መቃኘት መቻል አንድ ሰው ቢዝነሱን ኦዲት እንደሚያደርገው ሁሉ ህይወት ራሱ ኦዲት መደረግ አለበት ብዬ አምናለሁ። ይህ ምንድን ነው? በህይወቴ ወደምንፈልገው አቅጣጫ እየሄድኩ ነው? አቅጣጫ አለ ሲጀመር? ይህ አቅጣጫ የራሴ ነው፣ እስከ ማህበረሰብ የወረስኩት ወይም ደግሞ ይህ አቅጣጫ ጥሩ ነው ተብዬ የተቀበልኩት ነው? ስለዚህ እነዚህ ጥያቄዎች መጠየቅ ስንጀምር የህይወታችን እንቅስቃሴን ሪዲፋይን ወይም ለመግራት፣ ለመስራት ለመስራት ቅርብ እንሆናለን። ህይወታችንና እንቅስቃሴ ብዙ ጊዜ የምንቀበለው ሳይሆን አንዳንዴ የምንሰራው እንደሆነ ማስተዋወቅ ይቻላል። እሱ ራሱ ትልቅ በር ይከፍትልናል፣ እና ብዙ እንግዲህ በሮችን እያስተዋል ሚሄድ እንችላለን። ቆም ማለት መቻል። እሺ ይወሳኝ በጣም ነው ማመሰግነው አመሰግናለሁ።